አድማጮች ተከታዩም ቀደም ብሎ ከጀመርነው ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? ከ60 ዓመታት በፊት በ 1950 ዎቹ የተረጎመው ይህ መጽሐፍስ እንደ ምን እስከ ዛሬ ሳይታተም ከዚህ ደረሰ? አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ስለ መጽሐፉና ስለ አባታቸው ይነግሩናል። ካሪያ ሲሆን ባላለሁ የምኖረው በእስራኤል ሀገር ነው። ባለፉት አርባ ሰባት አመት ግድም በእስራኤል ነው የምኖረው። ከዛ በፊት አዲስ አበባ ነበርኩኝ። መልካም። አቶ ዘካርያስ ለዚህ ውይይት መነሻ የሆነን በአባታችሁ አቶ ዮና ቦጋለ የተጻፈ በአጼ ልብነ ድንግል ዘመነ መንግስት ቀደም ሲል በአባ ፍራንሲስኮ አልቫሬስ የተደረሰ የፖርቱጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚመለከት በእንግሊዝኛ በሎርድ ስታንሌ ኤልደርሌ የተጻፈና አባታችሁ በ1953 ዓ ም ወደ አማርኛ የመለሱት መጽሐፍ መሆኑን ይተርካል። እስኪ ስለዚህ መጽሐፍ ይንገሩን። አንደኛ ከ በላይ አመታት በኋላ ነው ለህትመት የበቃ ወይም የህትመት ብርሃን የማየት እድል የገጠመው። ይህ መጽሐፍ ለምን ሳይታተም ይህን ያህል ቆየ? እስኪ ስለ መጽሐፉም እርስዎ እንደተረዱት፣ እርስዎ እንደሚያውቁት ጨምረው በአጭሩ ይግለጹልን። እሺ እንግዲህ መጀመሪያ ለምን እንዳልታተም ይግለጽና ወደ መጀመሪያው ጥያቄ ብገባ ደስ ይለኛል። መልካም እንግዲህ ይሄ መጽሐፍ አባቴ ተርጉመው ለእትም ያዘጋጁት በአስራ ዘጠኝ መቶ ሀምሳ ሶስት ዓመተ ምህረት ነበረ እና ወዲያው እንደጨረሱ ለሳንሱር ክፍል አቅርቦት ሳንሱር ክፍል ፈቅዶ ማህተም አድርገው ሁሉን ከጨረሱ በኋላ ማተሚያ ቤት ተልኮ ማተሚያ ቤቶች ደግሞ እንደገና ለሁለተኛ ጊዜ ያቀረቡት እና ያኔ ነው እንግዲህ ሊታተም አይችልም ብለው ደግሞ እንደገና የከለከሉት። ምክንያት ተነግሮ ነበር? አቶ ዘካርያስ ለምን እንዳልታተመ ማተሚያ ቤቶቹ ለሳንሱር ክፍሉ ሲያቀርቡ የተገለጸ ምክንያት አለ? እንዳይታተም ያሉበት እንግዲህ ምክንያቱን የተገለጸላቸው አቶ ተስፋ ገብረስላሴ ናቸው። ተስፋ ገብረስላሴ ማተሚያ ቤቱ እሳቸው ናቸው፣ ሁለተኛ ጊዜ ለማስታወቂያ ሚኒስቴር ያቀረቡት ያን ጊዜም እንደተባለ እኔ በእውነት ትክክለኛውን መልስ አላውቅም፣ ግን ተከለከለ ብለው አባቴ ሲነግሩኝ እኔ ያስታውሳለሁ። ሁለተኛ ጊዜ በደርግ ዘመን እንደዚሁ ቀርቦ ነበረ። ያን ጊዜ ይህ እንደዚህ አይነት መጽሐፍ ለምን አስፈለገ በጥያቄ መልስ እንዳይታተም መሆኑን መወሰናቸውን የገለጹ ለአባቴ ነው። ምክንያቱም እንግዲህ ያን ጊዜ ደርግ የዚህ ታሪክ ህዝቡ እንዲያውቀው አልፈለገ ይሆናል። ወይም ንጉሳዊ ነክ ነገር የሆነ ታሪክ እንዲነሳ አልፈለጉ ይሆናል። እንግዲህ የእነሱ ምክንያት ምን እንደሆነ ለማወቅ አልችልም። ከዛ ወዲህ ግን በአሁኑ መንግስት ጥያቄውን ለማቅረብ አልደፈርንም ነበረ። እንደዚህ አይነት ታሪክ ሊጻፍ ይፈቅዳሉ ብለንም አላሰብንም። ብዙ ዘመን ከቆየን በኋላ እንደው አንዳንድ ሰዎች ማንኛውም መጽሐፍ ቢታተም ፈቃደኛ ነው ሲሉን መጀመሪያ ለአዲስ አበባ ዩኒቨርሲቲ አቀርብንላቸው። ከእነሱ ጋር ሳንግባባ ቀረን። እነሱ የፈለጉት አይነት ጥያቄ ለመቀበል ስላልቻለ ቀጥታ በማተሚያ ቤት አሳትምን። ሶስት ሺህ የሚሆን መጽሐፍ በአዲስ አበባ ከተማ እየተሰራጨ ነው በአሁኑ ሰዓት እና ከዚህ ወዲህ ነው እንግዲህ ወደ እኛ ወደዚህ የመጣ ነው። ህትመቱ እንደወጣ ነው ወዲህ ወደ ዩናይት ስቴትስ የመጣችሁት እና ባለፈው እሑድም ከአንባቢያን ጋር ያስተዋወቃችሁበት ሰፊ የባለሙያ ውይይት የተካሄደበት። ልክ ነው። ልክ ነው። አቶ ዘካሪያስ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በአብዛኛውን እንዲህ መሰል ዘመን የጠገቡ ታሪክ ቀመስ ሲሆኑ ለማህበረሰብ ከፍተኛ ጠቀሜታ ያላቸው መጽሐፍትን ብዛት ያላቸው መጽሐፎችን በማሳተም የሚታወቀው ደረጃውም ከፍ ያለ መሆኑ የሚነገርለት የሚታወቀው የትምህርት ተቋም እንደመሆኑ ጭምር፣ የአዲስ አበባ ዩኒቨርሲቲ ፕሬስ ጋር ለመስራት ወይም እንዳያትመው ያገዳችሁ ምንድን ነው? እናንተ ልታሟሉ ያልቻላችሁት? እንግዲህ ለዩኒቨርስቲው ያቀረብነው የአልቫሬጽን መጽሐፍ ብቻ አልነበረም። ሌላም የአባታችን ያቶ ዮና ቡጋለ የሕይወት ታሪክ ጥፈን ነበረ እና እሱንም በዩኒቨርሲቲው እንዲታተም ነበረ ፍላጎታችን እና አንድ ጥያቄ ያቀረብንላቸው እኛ ይህንን መጽሐፍ የአባታችን ባዮግራፊ ስናወጣ ዋናው ዓላማ በአማርኛ ብቻ እንዲታተም ሳይሆን በሌሎችም ቋንቋዎች በእብራይስጥ፣ በእንግሊዝኛም እንዲታተም እንፈልጋለን እና ይህን ብናሳትም እሳ ብለን ስንጠይቃቸው ይህንንማ ካለኛ ፍቃድ፣ አንድ ጊዜ ስምምነቱን ከፈረምን በኋላ ካለኛ ፍቃድ ልታሳተሙ አትችሉም አሉ። እንዴት ነው አሁን ታዲያ እንዴት ነው ትፈቅዱልን አላችሁ አልትፈቅዱልንም ስንል፣ መጀመሪያ አንፈራረም እና ከዛ በኋላ ነው እና ይሄ ትንሽ በኋላ የሚያከራክር ነገር ደረጃ ላይ የሚያደርስ ነገር ስለሆነ በእነሱ መንገድ ባንድ ሄድ ይሻላል በማለት ነው የተው ነው። የአዲስ አበባ ዩኒቨርሲቲ የቅጂ ባለመብትነት የሚባለው ኮፒራይት የሚባለውን አንድ ጊዜ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር ከፈረማችሁ በኋላ በሌሎች ቋንቋዎች የተርጉማችሁ በብራይስጥና በእንግሊዝኛ ለማሳተም ብትፈልጉ የአዲስ አበባ ዩኒቨርሲቲ ፕሬስ በዛ መልኩ ሊስማማ የሚችለው ከተፈራረማችሁና ከዚያ በኋላ ሁኔታውን አጢኖ መሆኑን ሲነግራችሁ ኋላ ላይ አነታራኪ ነገር ሊነሳ እንደሚችል በመስጋት ነው እንጂ ሌላ ምክንያት የላችሁም። አዎ፣ እንግዲህ መቼም ድብቅ አይደለም። የእኛ ራሴ በእስራኤል ሀገር ስለምኖር አብዛኛው የዚህ የአቶ ታሪክ የአቶ ዮና ቦጋለ ታሪክ ለማወቅ የሚፈልጉ የእስራኤል የሚገኙ ኢትዮጵያኖች ናቸው፣ ቤተ እስራኤላውያን ቤተ እስራኤላውያን። ከዛ ውጪ በኢትዮጵያ ፈላጊ እንዳለው እኛ አናውቅም። እንግዲህ እኔም ከወጣሁኝ ወደ አምሳ ዓመት እየተጠጋኝ ስለሆነ በኢትዮጵያ ስርዓቱ እንዴት እንደሆነ የሀገሩ ሕዝብ ፍላጎት ምን እንደሆነ ለማወቅ ትንሽ ይቸግረኛል። ግን እኛ ኢትዮጵያም ፍላጎት ካላቸው እዛም ቢቀርብ በጣም ደስ ይለናል እንጂ አይከፋንም። ትንሽ ከእነሱ ጋር ያልተግባባ ነው። በዚህ ነው የአልባሬጹ አላከራከረንም። ያን ትርጉም የፈለጋችሁት አባታችሁ ቅድም እንደገለጿቸው በእስራኤል እንደሚኖሩት ኢትዮጵያውያን ሁሉ በዚህ ጭብጥ ቤተ እስራኤላውያንን መግለጼ ነው። አባታችሁም ቤተ እስራኤላዊ በመሆናቸው የቤተ እስራኤላዊያን ታሪክም አካል እንደመሆኑ አንባቢያን፣ ለዚያ ፍላጎት ያላቸው ብዙዎች በእስራኤል መኖራቸውን ከግምት አስገብተው የሚያወሩኝ የአባቶን የግል ታሪክ የሚመለከተውን ሌላውን መጽሐፍ ነው። አዎ ልክ ነው። መልካም አቶ ዘካርያስ፣ ከህትመቱና ሳንሱርን የተመለከተው ከቀደመው ጥያቄ ከሃምሳ ዓመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት በታሪክ ተመራማሪዎቹና አጥኚዎቹ ዘንድ ባለፈው እሁድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው፣ በጻጻፍ መንገዳቸው በስድስት ዓመት የኢትዮጵያ ቆይታቸው አባ ፍራንሲስኮ አልቫሬስን ማለቴ ነው እንደ ተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድ ልምታ የተባለው መጽሐፍ ነው እና እየተመለከት ነው ያለ ነው። እርስዎ ስለ መጽሐፉ ይዘት ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው የአባቶ መጽሐፍ በእርግጥ እንደ ልጅነቶ የተለየ ሊሆን እንደሚችል ይገባኛል፣ ግን በእርስዎ ግምገማ ይሄን መጽሐፍ እንዴት ተመለከቱት? እኔ በእውነት የአባቴ መጽሐፍ አሁን ታትሞ ለአንባቢዎች ለወገናችን ለኢትዮጵያ ሕዝብ ለአዲሱ ትውልድ በመቅረቡ በጣም በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ መቼም ለኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለውኝም እና ብዙ ጥያቄዎች በተነሱበት በአሁኑ ብዙ የሚያከራከሩ ነገሮች በተነሱበት የኢትዮጵያ ታሪክ መቼ ተጀመረ በዚህ ዓመተ ምህረት ነው በዛ ዓመተ ምህረት ነው በሚባልበት ጊዜ ይሄ መጽሐፍ በመቅረቡ ከአምሳ ዓመት በኋላ ይሄ በጣም በጣም የሚያስደስት ነገር ነው። ለጥያቄው ለሚነሱት ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው። መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የሚገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጽሐፋቸው ይሆናል። ነገር ግን ያ ስር የያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ በፊት ምናልባት በየቤተ ክርስቲያኑ በየአድባራቱ፣ በዛ የተጻፉ በግዕዝ ቋንቋ ምናምን የተጻፉ ብዙ ታሪኮች ሊኖሩ ይችላሉ ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም። እኔ እንደምገምተው ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደለም። ገለልተኛ ሆነው የጻፉት በመሆኑ የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን። ልክ ነው። ልክ ነው ልክ መልካም አቶ ዘካርያስ፣ የዚህ መጽሐፍ ታሪክ ምንም እንኳን ከአራት መቶ ዓመት በላይ ወደ ኋላ የሚወስደን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብለው እርስዎ እንደገለጹት በእኚህ ቄስ የስድስት ዓመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ተመልካች፣ እንደ ታዛቢ፣ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ኋላ ገፋ አድርገን እንመለከታለን። እስኪ ቀደም ብለን ጀመር አድርገነዋል፣ ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ? አባቶ አቶ ዮና ሀምሳ ዓመታት በፊት ይህም መጽሐፍ ለመተርጎም ምን አነሳሳቸው? እርሶ እስከሚያውቁት እስከተረዱት ድረስ በመግቢያው ላይ የተጻፉ የተወሰኑ ጥቦችን የተርጓሚው የአቶ ዮና ቦጋለን አስተያየት አይቻለሁ። አባቶው ለምን ይህን መጽሐፍ ለመጽሐፍ ተነሳሱ? ምን የሳባቸው ይመስሎታል? አቶ ዘካሪያስ ዮና፣ ለዚህና ለቀሪው ጥያቄዎች ከሚሰጡት ምላሽ ጋር በቀጣዩ የራዲዮ መጽሔት ይመለሳሉ። ለአሁኑ ግን ለጊዜያቸው እናመሰግናለን። እግዜር ይስጥልን። سیباق کشی کوت بیتشین، آنچین آنچین 困的安静的夜，能到哪里？ کنچی تباق کشی، کنچی تباق کشی با و کوت بیتشین، کنچی آنچین بیه، کنچی آنچین بیه این دایکوبی. کنچی تباق کشی، کنچی تباق کشی با و کوت آنچین آنچین አንቺን ብዬ ብዬ ልምጣው ቆንጅት ይላል ዜማው። አዲስ ጉርሜሳ ነው ድምፃዊው። ያን ጊዜ በሚል ርዕስ የአንጋፋው ድምፃዊ መሐሙድ አህሙድ አስራ ሶስት ዘፈኖች የተካተቱበት ሲዲዮ ላይ ነው ያገኘ ነው። ማህሙድንና ወጣቱን ድምፃዊ አዲስ ጉርሜሳን በሌላ ጊዜ እናነጋግራለን።